አሜሪካ ውስጥ ተማሪዎች ሲጀራ ያጨሳሉ። አሜሪካ ውስጥ ተማሪዎች ሲጀራ አያጨሱም። አስተማሪዎች አማርኛ መጽሐፍ ይጽፋሉ። አስተማሪዎች አማርኛ መጽሐፍ አይጽፉም። ትምህርት ቤታቸው ለተማሪዎች መጽሐፍ ይሸጣል። ትምህርት ቤታቸው ለተማሪዎች መጽሐፍ አይሸጥም። ተማሪዎች አስተማሪዎቻቸውን ይረዷቸዋል። ተማሪዎች አስተማሪዎቻቸውን አይረዷቸውም። የዛሬ ሳምንት ሁለት ኢትዮጵያውያን አገሩን ያዩታል። የዛሬ ሳምንት ሁለት ኢትዮጵያውያን አገሩን አያዩትም። ከገበያ ሶስት ጋዜጣዎች ትገዛላችሁ። ከገበያ ሶስት ጋዜጣዎች አትገዙም። ተማሪዎች ጋዜጣዎቹን ሁሉ ያነቧቸዋል። ተማሪዎች ጋዜጣዎቹን ሁሉ አያነቧቸውም። የአቶ ዮሐንስ እናት መኪናዋን ታሳይሃለች። የአቶ ዮሐንስ እናት መኪናዋን አታሳይህም። አቶ ለማና አባቱ ቤታቸው ይቆዩናል። አቶ ለማና አባቱ ቤታቸው አይቆዩንም። ትምህርቶዎን የዛሬ ሳምንት ይጨርሳሉ። ትምህርቶን የዛሬ ሳምንት አይጨርሱም። አስተማሪሽ የውጭ ጉዳይ ሚኒስትሩን ታውቀዋለች። አስተማሪሽ የውጭ ጉዳይ ሚኒስትሩን አታውቀውም። የአቶ ለማ አባትና እናት ቀዩን አውቶቡስ ይፈልጉታል። የአቶ ለማ አባትና እናት ቀዩን አውቶቡስ አይፈልጉትም። ነገ ከአስተማሪያችን ጋር እንገናኛለን። ነገ ካስተማሪያችን ጋር አንገናኝም። እኔንና ሚስቴን ወደ ቤቱ ይጠራናል። እኔንና ሚስቴን ወደ ቤቱ አይጠራንም። የዛሬ ሳምንት ትምህርት ቤቱን እንዘጋዋለን። የዛሬ ሳምንት ትምህርት ቤቱን አንዘጋውም። አስተማሪዎች እዚህ ሆቴል ውስጥ ያርፋሉ። አስተማሪዎች እዚህ ሆቴል ውስጥ አያርፉም። የውጭ ጉዳይ ሚኒስትሩ ነገ ንግግር ያደርጋሉ። የውጭ ጉዳይ ሚኒስትሩ ነገ ንግግር አያደርጉም። ተማሪዎች ከአሜሪካ ይወጣሉ። ተማሪዎች ከአሜሪካ አይወጡም። በቀን አስር ሲጃራ አጨሳለሁ። በቀን አስር ሲጃራ አላጨስም። ያቶ ከበደ አባትና እናት ወደ አገራቸው ሄዱ። ያቶ ከበደ አባትና እናት ወደ አገራቸው አልሄዱም። ተማሪዎች በጣም ብዙ ሲጋራዎች አጨሱ። ተማሪዎች በጣም ብዙ ሲጋራዎች አላጨሱም። ተማሪዎች የትምህርት ቤቱን ጋዜጣዎች ሸጡ። ተማሪዎች የትምህርት ቤቱን ጋዜጣዎች አልሸጡም። አስተማሪው ተማሪዋን ረዳት። አስተማሪው ተማሪዋን አልረዳትም። ባለፈው ሳምንት አንድ የአሜሪካ ጋዜጣ አነበበች። ባለፈው ሳምንት አንድ የአሜሪካ ጋዜጣ አላነበበችም። ከትናንት በፊት ሁለት ሰዎች ወደ ገበያ ሄዱ። ከትናንት በፊት ሁለት ሰዎች ወደ ገበያ አልሄዱም። ተማሪዎች ሁሉ የአማርኛውን ጋዜጣ አነበቡት። ተማሪዎች ሁሉ የአማርኛውን ጋዜጣ አላነበቡትም። እኛ አዲስ ቤተ ክርስቲያን ሠራን። እኛ አዲስ ቤተ ክርስቲያን አልሰራንም። አሜሪካውያን አማርኛ መማር ጀመሩ። አሜሪካውያን አማርኛ መማር አልጀመሩም። ብዙ ሰዎች የውጭ ጉዳይ ሚኒስቴር ውስጥ ተገኙ። ብዙ ሰዎች የውጭ ጉዳይ ሚኒስቴር ውስጥ አልተገኙም። የአቶ ዮሐንስ ሚስት አንድ በጣም ጥሩ መጽሐፍ ጻፈች። የአቶ ዮሐንስ ሚስት አንድ በጣም ጥሩ መጽሐፍ አልጻፈችም። ተማሪዎች ትምህርታቸውን ጨረሱ። ተማሪዎች ትምህርታቸውን አልጨረሱም። የውጭ ጉዳይ ሚኒስትሩ ከቤቱ ወጣ። የውጭ ጉዳይ ሚኒስትሩ ከቤቱ አልወጣም። አንቺና አንተ ዮሐንስ ምሳና ራት በላችሁ። አንቺና አንተ ዮሐንስ ምሳና ራት አልበላችሁም። እግዮን ሆቴል ውስጥ ቁርስ አደረግን። እግዮን ሆቴል ውስጥ ቁርስ አላደረግንም። አስተማሪው ንግግር አደረጉ። አስተማሪው ንግግር አላደረጉም። ሰዎች መኪናቸውን ወሰዱት። ሰዎች መኪናቸውን አልወሰዱትም። ሴትየዋ ጠዋት ቡና በወተት ጠጣች። ሴትየዋ ጠዋት ቡና በወተት አልጠጣችም። አቶ ለማ እና አቶ ዮሐንስ ከተማ ውስጥ ተገናኙ። አቶ ና አቶ ዮሐንስ ከተማ ውስጥ አልተገናኙም።